የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። የማስተናግዳችሁ እኔ መስታወት አራጋው ነኝ። የዛሬው ፕሮግራማችንን በማስተዋወቅ ጀምራለሁ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛው ወንጀል ችሎት ለፌዴሬሽን ምክር ቤት የላከው የህገ መንግስት ትርጉም መልስ አልደረሰም ሲል በዶክተር መረራ ጉዲና ላይ ውሳኔ እንዳልሰጥ አስታወቀ። ዝርዝሩን ይዘናል። ገዢው የኢህአዴግና 16 ተቃዋሚ ፓርቲዎች ዛሬ ዋናውን ድርድር ጀምረዋል። ዛሬ ያተኮሩትም ከተመረጡት አጀንዳዎች የመጀመሪያ በመሆነው የምርጫ ህጉና ተያያዥ ጉዳዮች በሚለው ርዕስ ላይ ነው። በተስማማንበት ቅደም ተከተል መሰረት አሁን የአምስት ሰባ ሶስት የፓርቲዎች የምዝገባ አዋጅ ነው ቀዳሚ አጀንዳ የሆነው እና በዚህ አጀንዳ ላይ ማሻሻያ ሀሳባችንን ሁሉም ፓርቲዎች አቅርበዋል። ገዥው ፓርቲ ጭምር ማለት ነው። የመኢአድ ፓርቲ ምክትል ሊቀመንበሩ ሙልጌታ አበበ ናቸው። በበሌላ ወገን ከመላው አፍሪካ የተሰባሰቡ ወደ አንድ ሺህ የሚጠጉ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣት መሪዎች ሳምንቱን በዋሽንግተን ዲሲ ተሰባስበዋል። ሃምሳ አንዱ ኢትዮጵያውያን ናቸው። ምንድ ነው የተባባሉት? ወንዶችና ሴቶች ጋና በሀንቲንገን ጋዘሪን ጊዜ እስኪ ወንዱ ወጣ በል ና ሀንት አድርገህ ይዘህና ሴቷ ደግሞ እኔ ቤቶኜ አብስዬ ያበልሃለው ልጅ እጠብቃለሁ ተባብሎ ተስማሙ። ያ ጄኔሬሽን አሁን የለም። ሴት ተማሪዎች ትምህርታቸውን በኢኮኖሚ ምክንያት እንዳያቋርጡ ምን ማድረግ እንችላለን ብለን እራሳችንን ጠይቀን በየአመቱ የፍቅረኛ ሞች ቀን ሲደርስ አበቦችን፣ ካርዶችን፣ ቸኮሌቶች፣ ከረሜላዎች፣ የተለያዩ ነገሮች አዲስ አበባ ከተማ ውስጥ በመሸጥ ሴት ተማሪዎችን እንረዳለን ማለት ነው። በመርሃ ግብሩ ተሳታፊ ከሆኑት ኢትዮጵያውያን ወጣቶች መካከል የመጀመሪያዋ አብነት ስጦታው፣ ሁለተኛዋ ደግሞ ሄዋን ሰለሞን ትባላለች። ሁለቱንም በጋቢና አሳፍረናል። በቅርቡ በማህበረሰብ ድረገጽ ላይ ለሙዚቃ አድናቂ ያን ባደረሰው ሊሎ በተሰኘችው ነጠላ ዜማው ከፍተኛ ተወዳጅነትን ያተረፈ አንድ ኤርትራዊ ወጣት ድምፃዊ ከስዊድን አነጋግረናል። ዝተባለ ቦታ ላይ 8 ከተማ ካምፓላ ርከብ ጅንጃ ዝበሃል ቦታ ማለት ተመስገን ያሬድ ይባላል። ስለ ኢትዮጵያና ኤርትራ ድምፃውያን የሚያደርጉት የዘፈን መዋዋስ ላይ የሚለውም አለ ይዘነዋል። ሰዓት ከበቃን ተጨማሪ ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችን ካድማስ ተሻገሩ። ዜና እናስቀድም። ለዜናው ተመልሼ መጥቻለሁ። የሶማሊያው ጽንፈኛ ቡድን የአልሻባብ የመቋዲሾ አካባቢ መሪ በዩናይትድ ስቴትስ የአየር ጥቃት መገደሉን የዩናይትድ ስቴትስ የመከላከያ ሚኒስትር ባለስልጣን ለቪኦኤ አረጋገጡ። አሊ መሐመድ ሁሴን በተለዋጭ ስሙ አሊ ጀበል የመቋዲሾን ባለንግድ ቤቶች እያስገደደ ለጽንፈኞች ገንዘብ እንዲያዋጡ ያደርግ ነበር። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ባወጣው መግለጫ የአየር ጥቃቱ የተካሄደው ቅዳሜ ዕለት መሆኑን ገልጾ በእርምጃው በሲቪሎች ላይ የደረሰ ምንም ጉዳት እንደሌለ አመልክቷል። መግለጫው አክሎ የአየር ጥቃቱ አልሻባብ በቅርብ ጊዜያት በሶማሌ ኃይሎች ላይ ያደረሳቸውን ጥቃቶች ጨምሮ እየፈጸመ ላለው ተግባር በቀጥታ ምላሽ ለመስጠት የተካሄደው በክልሉ ካሉን አጋሮች ጋር በመተባበር ነው ብሏል። ሩሲያ በተጣሉባት አዳዲስ ማዕቀቦች ምክንያት የወሰደቻቸው ዲፕሎማሲያዊ እርምጃዎች ዩናይትድ ስቴትስን ለራሷም ሆነ ለአጋሮቿ ጸጥታ ከመቆም ዝንፋ አድርጋትም ሲሉ የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ተናገሩ። ፔንስ ዛሬ ጆርጂያ ውስጥ ባደረጉት ንግግር ፕሬዚዳንት ዶናልድ ትራምፕ በቅርቡ የሚፈርሙት የማዕቀብ ህግ ሩሲያ ዩክሬን ውስጥ የምትፈጽመውን ተግባርና ለኢራንና ለሶሪያ የምትሰጠውን ድጋፍ ጨምሮ አቋቋሟን ማስተካከል እንዳለባት በጣም ግልጽ መልእክት ሲያስተላልፋል ብለዋል። ሩሲያ ባለፈው ፕሬዚዳንታዊ ምርጫ ሚኒስትር ትራምፕ ሚስተር ትራምፕ እንዲያሸንፉ ለመርዳት ጣልቃ በመግባቷ ለመቅጣት የታለመውን ማዕቀብ ያካተተው ህግ የዩናይትድ ስቴትስ ኮንግረስ በከፍተኛ ድምጽ አጽድቆታል። በመጨረሻም ወደ ኮንጎ ነው የምናልፈው። የኮንጎ ዴሞክራሲያዊት ሪፐብሊክ ፖሊስ በዚህ የአውሮፓ አመት መጨረሻ ፕሬዚዳንታዊ ምርጫ እንዲካሄድ በመጠየቅ በተለያዩ ከተሞች ሰልፍ የወጡ ከአንድ መቶ በላይ ሰዎችን አስረዋል። በዋና ከተማዋ ኪንሻሳ፣ በምስራቁ የሀገሪቱ ክፍል ባለችው ጎማ፣ በሌሎችም በርካታ ከተሞች ሰልፎች ተካሂደዋል። የኮንጎ የተባበሩት መንግስታት የሰብአዊ መብት ቢሮ የተቃዋሚዎቹን መታሰር በሀገሪቱ ህገ መንግስት የተረጋገጠውን መረጃ የማግኘትና የመሰብሰብ ነጻነት የሚጥስ ነው በማለት አውግዘዋል። ለዛ ዛሬ የያስኩላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶች ልምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላለው ስ ፕሮስ ወደ መጀመሪያው ዘገባችን ነው የምናልፈው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ለፌዴሬሽን ምክር ቤት የላከው የህገ መንግስት ትርጉም መልስ አልደረሰም ሲል በዶክተር መረራ ጉዲና ላይ ውሳኔ እንዳልሰጥ አስታወቀ። ተለዋጭ ቀጠሮም ቆርጧል። መለስካቸው አማሃ ዝርዝሩን ይዟል። ቀደም ሲል በነበረው ቀጠሮ በተሰጠ ውሳኔ መሰረት የምስክር አቀራረብን በተመለከተ ፍርድ ቤቱ የህገ መንግስት ትርጉም ያስፈልገዋል በማለት ጉዳዩን ለህገ መንግስት አጣሪ ጉባኤ እንዲመራ ለፌዴሬሽን ምክር ቤት ትእዛዝ መስጠቱን አስታውሰዋል። ፍርድ ቤቱ አክሎም መልሱ እስከ ዛሬ እንዳልደረሰው በመግለጽ ውሳኔ እንዳልሰጠ አስታውቋል። የዶክተር መረራ ጠበቆች ግን ደንበኛቸው ላለፉት ዘጠኝ ወራት በስር እንደሚገኙ አስታውሰው ፈጣን ፍትህ ማግኘትም መብታቸው እንደሆነ አመልክተው ጉዳዩ ወደ ፌዴሬሽን ምክር ቤት መላኩ ይህንን የተከሳሽ መብት እንደሚያሰናክለው ጠቁመዋል። ስለሆነም ፍርድ ቤቱ ጉዳዩ በፈጠነ መልኩ የሚከናወንበትን መንገድ ፈልጎ ይህ የክርክሩ ምዕራፍ ወደሚቀጥለው ዓመት እንዳይተላለፍ ጠይቋል። ፍርድ ቤቱ በበኩሉ ወደዚህ ሂደት የገባው ባቀረቡት መቃወሚያ መሠረት መሆኑን አስታውሶ መቃወሚያቸውን ያነሱ እንደሆነ ጥያቄ አቅርቦላቸዋል። ጠበቆቹም ጊዜ ተሰጥቷቸው ከደንበኛቸው ተማክረው መልስ ለመስጠት ጥያቄ አቅርበው ፍርድ ቤቱ ፈቅዶላቸዋል። ጠበቆቹም በአቶ ዓለሙ ጎቤቦ አማካይነት መቃወሚያችንን ያቀረብነው በሕግ መሠረት ላይ ነው። ስለ ሆነም መቃወሚያችንን ለማንሳት ፈቃደኞች አይደለንም። ፌዴሬሽን ምክር ቤት ጉዳዩን በአስቸኳይ እንዲመለከትልንና ጉዳዩ በዚህ ዓመት እንዲቀጠርልን ነው የምንጠይቀው ብለዋል። ፍርድ ቤቱን በበኩሉ ችሎቱ መቃወሚያዎቻቸውን ያነሱ እንደሆነ ጠየቀ እንጂ ትእዛዝ እንዳላዘዘ አስገንዝቧል። የቀረበው የትርጉም ጥያቄ የብዙ የተለያዩ መዝገቦች ስለሆነ የፌዴሬሽን ምክር ቤቱን ውሳኔ ወይንም ትርጉም ይጠብቃል ብሏል። ከዚሁ ጋር አያይዘው አንዱ የዶክተር መረራ ጠበቃ ዶክተር ያዕቆብ ኃይለማርያም በአዲስ አበባ ማረሚያ ቤት ደንበኛቸውን እንዳያማክሩ መደረጋቸውን ገልጸው ትእዛዝ እንዲሰጥላቸው በጠየቁት መሠረት ፍርድ ቤቱ ለማረሚያ ቤቱ ደንበኛቸውን እንዲያማክሩ እንዲፈቅድ ትእዛዝ ሰጥቷል የዶክተር መረራን ጉዳይ ለማየትም ለጥቅምት ስድስት ቀን ሁለት ሺ አስር ዓመተ ምሕረት ቀጠሮ ቆርጧል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁም ትገኙት። ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናልፍ ገዢ ኢህአዴግና አስራ ስድስት ተቃዋሚ ፓርቲዎች ዛሬ ዋናውን ድርድር ጀምረዋል። ዛሬ ያተኮሩትም ከተመረጡት አጀንዳዎች የመጀመሪያ በሆነው የምርጫ ህጉና ተያያዥ ጉዳዮች በሚለው ርዕስ ስር የፖለቲካ ፓርቲዎች ምዝገባ ቁጥር አምስት መቶ ሰባ ሶስት ላይ ነው። እስክንድር ፍሬው ተጨማሪ ዘገባ አለው። ቅድመ ድርድሩ አብቅተዋል። ፓርቲዎቹም ወደ ዋናው ርዕሰ ጉዳይ ገብተዋል። ገዢው ኢህአዴግና 16ቱ ተቃዋሚ ፓርቲዎች ዛሬ ዋነኛውን ድርድር ጀምረዋል። ፓርቲዎቹ ለድርድር ከመረጧቸውና ገዢው ፓርቲ ከተስማማባቸው አጀንዳዎች መካከል የመጀመሪያው የምርጫ ህጉና ተያያዥ ጉዳዮች የሚለው ነው። በዚህ አጀንዳ ስር ደግሞ የምርጫ ህጉ አዋጅ ቁጥር 532 ዝባር 99 የፖለቲካ ፓርቲዎች የሥነ ምግባር አዋጅ ቁጥር 662 ዝባር 2002 እንደዚሁም የፖለቲካ ፓርቲዎች ምዝገባ አዋጅ ቁጥር 573 ዝባር 2ሺ የሚሉት ይገኛሉ። በዛሬው ድርድር ላይ መያድን በመወከል ከተሳተፉት አንዱ ምክትል ሊቀመንበሩ አቶ ሙልጌታ አበበ እንደሚሉት ዛሬ የመነሻ ሀሳብ መቅረብ የጀመረው የፖለቲካ ፓርቲዎች ምዝገባዎች ቁጥር 573 ዝባር 2ሺ በሚለው ርዕስ ላይ ብቻ ነው። ዋናው ድርድር በይፋ ዛሬ ተጀምሯል። እኛም ይሻሻሉ ያላቸውን ነጥቦች ይፋ አድርገናል። በመጀመሪያውና ቀዳሚ በሆነው አጀንዳ በአምስት ሰባ ሶስት ላይ ነው የማሻሻያ ሀሳቦችን ያቀረብ ነው። አጀንዳዎቹ ሁሉም ተመርተው ተለይተው ተቀርበዋል። ከእነዚህ አጀንዳዎች ቅደም ተከተላቸውንም ባለፈው ተስማምተንባቸዋል። በተስማማንበት ቅደም ተከተል መሰረት አሁን የአምስት ሰባ ሶስት የፓርቲዎች የምዝገባ አዋጅ ነው ቀዳሚ አጀንዳ የሆነው እና በዚህ አጀንዳ ላይ ማሻሻያ ሀሳባችንን ሁሉም ፓርቲዎች አቅርበዋል። ገዥው ፓርቲ ጭምር ማለት ነው። ፓርቲዎቹ በመቀጠል ከሚደራደሩባቸው ሌሎች አጀንዳዎች መካከል የጸረ ሽብር አዋጅ፣ የበጎ አድራጎትና ማህበራት አዋጅ፣ የመገናኛ ብዙኃንና የመረጃ ነጻነት አዋጅ፣ የታክስ ስርዓት ሕጉና የመሳሰሉት ይገኙባቸዋል። በሳምንት ሶስት ቀናት በመገናኘት ድርድሩን በሶስት ወራት ለማጠናቀቅ የሚያስቡት ተደራዳሪዎቹ በቀጣይ የሚሰበሰቡት የፊታችን ሐሙስ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደሚቀጥለው ዘገባችን ነው የምናልፈው። ከመላው አፍሪካ የተሰባሰቡ ወደ አንድ ሺህ የሚጠጉ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣት መሪዎች ሳምንቱን በዋሽንግተን ዲሲ ተሰባስበዋል። ላለፉት ስድስት ሳምንታት በተለያዩ የዩናይትድ ስቴትስ ግዛቶች በሚገኙ የትምህርት ተቋማት ስልጠና ሲወስዱም ቆይተዋል። በዚህ መርሃ ግብር የተሳተፉ 51 ኢትዮጵያውያንም አሉ። ለዛሬ ሁለት ወጣቶች በኢትዮጵያ ስለሚሰሩት ስራና በማንዴላ ዋሽንግተን ስለነበራቸው ልምድ ያጫውቱናል። ሄኖክስ ማዝጌር ነው በስፍራው ተገኝቶ ያነጋገራቸው። ስሜ አብን ነጣ ሰው ይባላል። የመጣሁት ከአዲስ አበባ ነው። የምሰራው ኬር ኢትዮጵያ የሚባል ድርጅት ውስጥ ነው። የስርአተ ፆታና የስነ ምግብ አማካሪ ሆኜ ነው የምሰራው። ከዚህ ስራ የባሻገር ግን ፍላጎቴ ወይም ደግሞ ልቤ ያለው የሴት ልጆች ትምህርት ላይ ነው። ምክንያቱም ብዙን ጊዜ በስራ ያሳለፍኩት አዲስ አበባ ዩኒቨርሲቲ ነው። ጀንደር ኦፊስ ወይም የስርአተ ፆታ ጽህፈት ቤትን ማቋቋምና መብራት፣ እዛ ስራዎችን መስራት በጣም ትልቁ ስራ ነበረ ፎር አባውት ፋይቭ ይርስ የሴቶች ትምህርት በጣም ስለሚመለከተኝ ከሴቶች ጋር ብዙ ጊዜ እናሳልፋለሁ ከሴት ወጣቶች ልጆች ጋር። አዲስ አበባ ዩኒቨርሲቲ አሁን ባልሰራም የተለያዩ ክለባትና እኔ ያቋቋምኩት የስራ ተጾታ ጽህፈት ቤት አለ። እዛ በመሄድ ልጆች አዲስ ልጆች ሲመጡ ዩኒቨርሲቲ ውስጥ የእኔን ህይወት በማጋራት የሮል ሞዴል ተስተሞኒያል በመስጠት ልጆቹ ስለ ዩኒቨርሲቲ እንዲያውቁ ምን መጠበቅ እንዳለባቸው እና ለምን የእነሱ ውጤታማ መሆን ለራሳቸው፣ ለቤተሰባቸው፣ ለሀገራቸው ምን ማለት እንደሆነ ግንዛቤ ሊፈጥር የሚችል ንግግር በማድረግ አስተዋጽኦ አድርጋለሁ ማለት ነው። ከዛም ባሻገር አሁን የወጣት ወንዶች ክርስቲያናዊ ማህበር የቦርድ አባል በመሆንም እያገለገልኩ ይገኛል ስለ ስርዓተ ጾታ ለመስራት ትምህርት መማር አልተገባኝም በመጀመሪያ ደረጃ ምክንያቱም ይሄንን ነገር ወይም የስራ ተጾታ እኩልነትን ለማራመድ የእናቴን ታሪክ ማወቅ በቂ ነበርለን ያደግኩት በእናቴ ነው። እናቴነች ያሳደገችኝ እና ስታሳድገኝ በጣም ብዙ ለፍታን ያሳደገችኝ። ግን ሁሌ ትነግረኝ ነበር በትምህርትሽ እኔንም አንችንም የተሻለ ቦታ ላይ ልታደርሽን ትችያለች፣ ስለዚህ ትምህርትሽ ላይ በርቺ ነበር እያለች የምትነግረኝ እና አንድ ሴት ልጅ ያለማንም እርዳታ በራሷ ቀጥ ብላ መቆም የምትችለው ትምህርት ሲኖራት እንደሆነ አምናለሁ። ስለዚህ የስርዓተ ጾታ እኩልነትን አሁን ያለውን የተዛባ አመለካከት ለማስተካከል ሴቶችን ማብቃት በጣም ኢምፖርታንት ነው እና ትልቁ ደግሞ መሳሪያችን ትምህርት ነው። ይህንን ለማድረግ ደግሞ የራሴን የራሴን ህይወት እንደ ተሞክሮ ማቅረብ በጣም በቂ ነው። ለምሳሌ የእኔ እናት አልተማረችም ነበር። በ13 ዓመቷ ነበር የተዳረችው። በ13 ዓመቷ ተድራ በ14ኛ ዓመቷ ሴት ልጅ ወልዳ ከዛ ደግሞ መጨረሻ ላይ አዲስ አበባ መታ እኔን ወልዳ እስቲል ቀጥ ብላ ትሄዳለች። ግን ቀጥ ብላ የምትሄደው እሷ ሳትማር ባስተማረቻት ልጅ ምክንያት ነው። ስለዚህ የሴት ልጅ መማር ማለት እንዴት ቤተሰብን እንደሚለውጥ፣ እንዴት ብሎ ሀገርን እንደሚለውጥ ከራሴ ተሞክሮ ለልጆች ስነግር ሁልጊዜ ደግሞ ሰዎች የእውነት እኛ ታሪክ ስትነግራቸውና የሰው ታሪክ ስትነግራቸው እኩል አይደለም። ስለዚህ ከራሴ ህይወት በማጣቀስ እነግራቸዋለሁ። ያንን ነገር ይረዱኛል ብዬ አስባለሁ። ስርዓተ ጾታን እኩልነትን ማራመድ ቀላል አይደለም። ምክንያቱም ይሄ አብረን የገነባነው ነገር ነው። ወንዶች ሴቶች ላይ ያመጡት ነገር ነው ብዬ አላምን። ይሄ ሴቶችና ወንዶች ተስማምተው ያመጡት ችግር ነው። ምንድን ነው የተባባሉት? ወንዶችና ሴቶች ገና በሀንቲንግ ጋዜሪንግ ጊዜ እስኪ ወንዱ ወጣ በልና ሀንት አድርገህ ይዘህና ሴቷ ደግሞ እኔ ቤቶኜ አብስዬ ያበልሃለሁ ልጅ እጠብቃለሁ፣ ተባብሎ ተስማሙ። ያ ጀኔሬሽን አሁን የለም። አሁን አንተም ስትመጣና ስታግዘኝ እኔም መጥቼ አንተን ሳግዘኝ የተሻለ ኑሮ መኖር እንችላለን፣ የተሻለ ልጅ ማሳደግ እንችላለን። ስለዚህ ምንም አይነት ቦክስ አይገባንም ብለን ሪኔጎሽት እናድርግ ነው እየተባባል ነው ያለን። የሴት ያደረግነውን ሮላችን ወይም ደግሞ ሳጥን ውስጥ ያስቀመጥነውን ሴት ይሄን መስራት አለባት፣ ወንድ ይሄን መስራት አለበት ያልነው አሁን ላለንበት ለሃያ አንደኛው ክፍለ ዘመን አይረባንም፣ አያሳድገን ስለዚህ ሪኔጎሽት እናድርገው፣ እንነጋገርበት። ቦክሳችን ላይ እንውጣና አብረን ተባብረን እኛ እናሳድግ፣ ሀገራችን እናሳድግ ነው። ሌላ ነገር የለውም። ስሜ ሄዋን ሰለሞን አርአያ እባላለሁ። የመጣሁት ከኢትዮጵያ ከአዲስ አበባ ነው። እዚህ በነበርኩበት ጊዜ የመማርበት ዩኒቨርሲቲ ብሪጅ ዋተር ስቴት ዩኒቨርሲቲ ይባላል። ቦስተን አካባቢ ላይ ያለ ዩኒቨርሲቲ ነው። ኢትዮጵያ ውስጥ ጾታዊ ኩልነት ጋር በተያያዘ ጾታዊ ጥቃትን ለማስወገድ የግንዛቤ ማስጨበጥ ስራዎች እንሰራለሁኝ። በተለይም ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ካሉ ማህበረሰቦች ጋር የተለያዩ ውይይቶችን በማድረግ እነኝን ጉዳዮች እንዴት አድርገን መፍታት እንችላለን የሚለውን ነገር እንወያያለን። ለምሳሌ በየሳምንቱ ከቡድኔ ጋር አብሬ በመሆን ጠረጴዛ እናወጣና በየሳምንቱ ከአዲስ አበባ ዩኒቨርሲቲ ማህበረሰብ ጋር ትንንሽ የሚመስሉ ግን ትልልቅ ተጽዕኖ ሊያመጡ የሚችሉ ጉዳዮችን እያነሳን እንወያያለን። አዲስ አበባ ዩኒቨርሲቲ እንደሚታወቀው የተለያዩ ሰዎች ከተለያየ ማህበረሰብ፣ ከተለያየ ቋንቋ፣ ከተለያየ ባህል፣ ከተለያየ እምነት የሚመጡ ሰዎች ስለሆኑ አንድ ሰው ላይ ተጽዕኖ መፍጠር ማለት እዛ ሰው ላይ ብቻም ሳይሆን ከመጣበት ማህበረሰብ የመጣበት ማህበረሰብ ተመልሶ ሲሄድ እዛ ማህበረሰብም ላይ ለውጥ መፍጠር ነው ብለን እናምናለን። በጠቅላላ የሎ ሙቭመንት ውስጥ ያለነው ቁጥር ወደ ሰላሳ ይጠጋል። ምክንያቱም ግራጁዌት አድርገው ወይም ተመርቀው ሲወጡም የሚያቆም ነገር አይደለም። የሜንተርሺፕ ስራው ይቀጥላል። ታናናሾቻቸውን አንደኛ ዓመት ሁለተኛ ዓመት ተማሪዎችን ማማከር፣ መደገፍ፣ መርዳት፣ በሀሳብ መነጋገር፣ ማዋራት የሚቀጥል ነው የሚሆነው ግንዛቤ የማስጨበጥ ስራ። በተጨማሪም የምንሰራቸው የተለያዩ ስራዎች አሉ። ለምሳሌ በየአመቱ ዩኒቨርሲቲው የሚያደርገው የራሱ የሆነ ፕሮግራም ቢኖረውም እኛ ደግሞ ኃላፊነቱን ወስደን ሴት ተማሪዎች ትምህርታቸውን በኢኮኖሚ ምክንያት እንዳያቋርጡ ምን ማድረግ እንችላለን ብለን ራሳችንን ጠይቀን በየአመቱ የፍቅረኛ ሞሽ ቀን ሲደርስ አበቦችን፣ ካርዶችን፣ ቸኮሌቶች፣ ከረሜላዎች የተለያዩ ነገሮች አዲስ አበባ ከተማ ውስጥ በመሸጥ ሴት ተማሪዎችን እንረዳለን ማለት ነው። ለምሳሌ በዚህ አመት ወደ አራት መቶ ሰባት ሺህ ብር ሰብስበናል ማለት ነው። ይሄ ደግሞ ብዙ ሴት ተማሪዎችን ይረዳል ማለት ነው። እነኚህ ሴት ተማሪዎች መሰረታዊ ፍላጎታቸውን የንጽህና መጠበቂያ ቁሳቁሶችን የትምህርት መሳሪያዎችን እንኳን ለመግዛት የሚቸግራቸው ተማሪዎች ናቸው። በዚህ ምክንያት ትምህርታቸውን መከታተል ሲችሉ፣ ነገር ግን በኢኮኖሚ ምክንያት ብቻ ድሮፕ አውት ወይም ደግሞ ትምህርታቸውን አቋርጠው ይወጣሉ። ስለዚህ እነኝን ተማሪዎች እየረዳን ነው ማለት ነው። መርሃ ግብሩ በመጀመሪያ ስመጣ የጠበኩት ነገር በቃ ጥሩ ነገር ይሆናል ጥሩ ትምህርት አገኛለሁ ብዬ ነበር። ስመጣ የመጣሁት ግን እዚህ ከመጣሁ ወይም በኋላ ልገልጸው ከምችለው በላይ ነገር ነው ይዤ እየተመለስኩ ያለሁት እንዳልከው ትምህርት ቤቴ ውስጥ ከነበረው የትምህርታዊ ክፍሎች ወይም አካዳሚክ ሴሽኖች ጀምሮ ውጪ ወጥተን ጉብኝት አለን ወይም ሳይት ቪዚት የምንለዋለን። እስከሱም በማህበረሰብ ውስጥ አገልግሎት እንሰጣለን። ማህበረሰብ ውስጥ እንዴት ሰዎች ቮለንቲር እንደሚያደርጉ ወይም በጎ ፈቃደኞች እንዴት እንደሚሰሩ እናያለን። ስለዚህ እያንዳንዳቸው ነገሮች ለእኔ ማገናኘት የምችላቸው ነገሮች ናቸው። ከምንም በላይ የተማርኩት ነገር ቢኖር አሜሪካ ውስጥ ችግር ስለሌለ አይደለም አሜሪካ ውስጥ የሚራብ ሰው ስለሌለ አይደለም፣ ወይም የፆታ እኩልነት ሙሉ በሙሉ ስለሰፈነ አይደለም አሜሪካ ትልቅ ወይም ደግሞ ታላቅ ሀገር የምትባለው ብዬ ያመንኩት ነገር ግን ኃላፊነት የሚወስዱ እና ያን ነገር ለመቀየር የሚሰሩ በጣም ብዙ ሰዎች አሉ፣ ብዙ በጎ ፈቃደኞች አሉ፣ ብዙ ማህበረሰባቸውን ለማገልገል ቆርጠው የሚነሱ ሰዎች አሉ። ስለዚህ ይሄን ነገር በጣም ከአሜሪካ ተምር ያለው ከሌሎቹ ፌሎዎች ጋር በተያያዘ በቃ ላይፍ ታይም የሆነ ጓደኝነት ወይም ደግሞ እስከ መጨረሻው የሚቀጥል ሀገራችንም ተመልሰን ስንሄድ የወንድማዊና የእህታዊ ግንኙነትን ያለን አብዛኛው አፍሪካ ውስጥ ያሉ ችግሮች አንድ አይነት እንኳን ባይሆኑ አብዛኛዎቹ ሪሌት ማድረግ ወይም ማገናኘት የምትችላቸው ችግሮች ናቸው። ስለዚህ እንዴት አድርገን ነው ሶልቭ የምናረገው ወይም የምንፈታው ይሄንን ችግር ምን ብናደርግ ነው ጥሩ የሚሆነው እዚህ ጋር ያለው የትኛው ሀገር የምስራቅ አፍሪካና የምዕራብ አፍሪካ የትኛው ጋር ነው የሚገናኘው ችግራችን የትኛው ጋር ነው የሚለያየው እንዴት አድርገን እንፍታው ከኔ የተሻለ ኤክስፒሪየንስ ወይም ከኔ የተሻለ ልምድ ያለው ሰው አለ ከሱ ምን መማር እችላለሁ ከኔ ቀድሞኝ ከሄደ መንገዱን ያውቀዋል ማለት ነው። ስለዚህ ከሱ መንገድ ከሱ የስኬት ታሪክ ወይም ደግሞ ከሱ የወደቀበት ነገርም ካለ መማር እችላለው ማለት ነው። ከዋሽንግተን መርሃ ግብር ከሚካፈሉት ኢትዮጵያውያን መካከል ሁለቱን ያደመጥ ነው። በተከታታይ እንግዲህ ነገም ከነገ ወዲያም እስካሉበት ድረስ ሄኖክ ዘገባውን ያደርሰናል። አሁን ወደ መጨረሻው ዘገባ ነው የምናልፈው። ለዛሬ አንድ ኤርትራዊ ወጣት ሙዚቀኛ ይዘንላችኋል። ተመስገን ያሬድ ይባላል። ከዚህ ቀደም ቁጥራቸው አነስተኛ የማይባል ነጠላ ዜማዎችንና ሙሉ አልበሞችን ለአድማጭ አበርክቷል። በቅርቡም ሊሎ የተሰኘች ነባር የትግርኛ ነጠላ ዜማ በአዲስ ቅንብር በማዜም ተወዳጅነትን አትርፏል። በተለያዩ ማህበራዊ ድረገጾች ላይ በአጭር ጊዜ ውስጥ ከሶስት ሚሊዮን በላይ የሙዚቃ አድናቂዎች ጎብኝተውለታል፣ አድምጠውለታል። አሁን ተመስገን የሚኖረው በስዊድን ነው። በተለያዩ የአውሮፓ ሀገራት እየዞረ በማቀንቀን ለሙዚቃ አድናቂዎቹ ብቃቱንም እያስመሰከረ ይገኛል። በስልክ አነጋግሬዋለሁ። አማርኛ ትንሽ ከመስማት ውጭ መናገር አይችልም። ባልደረባችን ብርሃን ኃይሉ እያስተረጎመች ከትግርኛ ወደ አማርኛ ማለት ነው ለጥያቄያችን መልስ ሰጥቶናል። እናድምጠው። እሺ ተመስገን እንደምናልክ? ሙዚቃ መቼና የት እንደጀመርክ እንዴትስ እንዳዳበርከው በመጠየቅ ነው እንግዲህ የምጀምረው። ሙዚቃ ዳርጋ ንእስነተይ የጀሚሪ ከባቢ ወደ ዓሰርተ ሰለስተ ዓሰርተ ሰለስተ ዕድመ ከለኹ በአስራ ሶስት ዓመት ዕድሜ ኤርትራ ሳለው ነው መስፈን የጀመርኩት ሙዚቃ ፍቅሪ ክሓድረካ ከሎ ኢሉ ይኮነ ፍቅሪ ዝመፀካ ማለት እዩ ገለ ነገር ወይ ዛዕበካሉ ፅልዋ ገለ ነገር ፅልዋ ክህልወካ ኣለዎ ኣነ ከዓ ብዝዓበናሉ ናይ ኣክርያ ብዙሓት በዓል መብራቱ ረአያ የሙዚቃ ፍቅር ዝም ብሎም ይመጣ አይደለም። ያደግሽበት አካባቢ ወይም ሌላ ወደ ሙያው የሚያስገባ ተጽዕኖ ይኖራል። እኔ ኤርትራ ሳለው ያደግኩበት ኣሄርያ በተባለ ሰፈር ታዋቂ የሆኑ እንደ መብራቱ ኣርያ፣ ሰለሞን ኣርያ፣ ረዘነ ባርያ፣ ተከስተ መስፍን ብቻ ብዙ ዘፋኞች ነበሩ ኣሄርያ ሰፈር ክራር እየተጫወቱ የሚያቀነቅኑ በርካታ ዘፋኞችም ነበሩ ስለዚህ የእነዚህ ሁሉ ድምፃዊ መኖር እኔ ላይ ያሳድረው ተጽዕኖ አለ አሁን የት ነው የምትኖረው ወደ ሀደ ዓመት ወር ሄዳለሁ ስዊድና ያለሁት ከመጣው አንድ አመት ከአምስት ወር ሆኖኛል ሊሎ የተባለችው ነጠላ ዜማ በማኅበራዊ ድረገጽ ከሶስት ሚሊዮን በላይ ተመልካች አግኝቷል በአጭር ጊዜ ውስጥ ማለት ነው ይችን ሙዚቃ የመረጥክበት የተለየ ምክንያት አለ? ይህን ያህል ባጭር ጊዜ ውስጥ ደግሞ ተወዳጅ የሆነችበት ምክንያትስ ምንድን ነው? መጀመሪያ ታደርፊ ናይ ክቡር ስነ ጥበባዊ ጅመራ ስጎዶምያ እዚኣ ስራሕ እዚኣ እውን ካብ ቀደም ኣትሒዝና እንደርፋ ነርና ኢና ካልእ እውን ኣብ ነፍሲ ወከፍ ናይ እዝኒ ሰብ ታደርፊ ኣላ ማለት እዩ መጀመሪያ ይቺ ዘፈን የክቡር ኢንጂነር አስገዶም ዘፈን ናት። ይቺን ሙዚቃ ከድሮ ጀምሮ እና ዜማት ነበር። ስለዚህ ይቺ ዘፈን ሁሉ ኤርትራዊ ልብ ውስጥ አለች ማለት ነው። ተወዳጅና ጥሩ መልእክት ያላት ዘፈን ናት። አስመራ እያለሁ ናይት ክለብ ውስጥ ጫወታት ነበር። እኔ ሞንኩ ሌሎች ኤርትራ እንደሚወዱት እርግጠኛ ነበሩ። ከዛም ከክቡር ስነ ጥበባዊ ኢንጂነር አስገደውም አስፈቀድም ከዘፈን ሳምፕል ጀምሮ እስከ ማስተር ወይም ተጠናቅቆ እስኪወጣ ከኢንጂነር አስገደውም ጋር እየተነጋገርን ከነበረው ምንም ነገር እንዳላጎድር ተጠንቅቄ ነው የሰራሁት። የሙዚቃ ክልቡን ደግሞ ኡጋንዳ ከካምፓላ 80 ኪሎ ሜትር ርቀት ላይ የሚገኝ ቦታ ሄደን ነው የሰራነው። ናይ 80 ኪሎ ሜትር ካብ ከተማ ካምፓላ ካ ርከብ ጅንጃ ዝበሃል ቦታ ኣብኡ ኸይደ ሰሪሐያ ማለት እዩ ነባር ሙዚቃን በድጋሚ ስትሰራ ከዚህ ቀደም ለነበረው የዜማና የግጥም ደራሲ በዘፈኗ መጨረሻ ላይ እውቅና ሰጥተሃል፣ አመስግነሃልን። ይህ እውቅና የመስጠቱ አካሄድ በሌሎች የኤርትራ ዘፋኞች ዘንድ የተለመደ ነው ወይስ አንተ የመጀመሪያው ነህ? ከምዚ ናይቶም ዝነበሩ ናይቶም ኣያታትና ኣቦታትና ኣብሓጎታትና ዝኮኑ ደርፍታት ክደርፍ ከለካ ዳርጋ ቴስዓት ፐርሰንት ማለት ዝኾነ አርቲስት ክብሪ ኣይሂቦን እንታይ ማለት ዝኾነ ነገር እቲ ዋና ዋና መን ኣለዎ ኢልካ ክትሓትሳ ኣለካ ሓቀ የነበሩትን የታላላቅ ወንድሞቻችንን የወላጆቻችንን የአያቶቻችንን ዘፈን ሲወስዱ ዘጠና በመቶ የሚሆኑት ድምፃውያን ለባለቤቱ እውቅና ሰጥተው አይደለም የሚዘፍኑት። ባለቤቱ ማን ነው ብሎ ማሰብ ያስፈልጋል። እውነቴን ነው። የሰውን ንብረት ነው እየወሰድን ያለ ነው። ጥበብ ደግሞ ንብረት ብቻ አይደለም፣ እንደ ልጅ ነው የሚታየው። ለአንድ የጥበብ ሰው ቅርስ ነው፣ ሐውልት ነው። የማንንም የፈጠራ ሥራ ማንም እንዳሻው መውሰድ የለበትም። ማስፈቀድ መጠየቅ ያስፈልጋል። መጀመሪያ ጊዜ ሪሜክስ ገይረ ዝሪሜክስ ጎብረ ከሎኻ ብክብሪ ተሓትት። ቅድሚ ንስራሕኻ ተሓትት፣ ከምዝን ከምዝን ሓሲበ ኣለኹ ኢልካ ተሓትት። ካልኣይ ጊዜ እኔ ይህንን ሙዚቃ በሌላ ቅንብር ነው የሰራውት። ይህን ሳደርግ ግን መጀመሪያ ጠይቂ ኣለው ባለቤቱ የወደው አይወደው እንደሆን ለማወቅ ተማክሬያለሁ። እንዴት አገኘሃት ይቺን በዚህ መልክ ብቀይራት እንዴት ታገኘዋለህ በማለት ደጋግሜ ተናግሬያለሁ። እንደዚህ አይነት አሰራር የተለመደ አይደለም። እኔ ደግሞ ይህ መለመድ አለበት እላለሁ። ከኤርትራውያን ውጭ ሌሎች ዘፋኞች የኤርትራን ዘፈን ይዘፍናሉ፣ ግን እውቅና ሰጥተው አይደለም። ክብር ግን መስጠት አለበት። ማስፈቀድ ያስፈልጋል። መከባበር መልካም ይመስለኛል። ምናልባት በጊዜና በቦታ ተራረቀን ይሆናል፣ ግን ነገ ሁሉም ዞሮ መገናኘቱ አይቀርም። እስከ ዛሬ ስንት ዘፈኖች ለአድማጭ አቅርበሃል? አነ ከባቢ ሀምሳ ስሳ ዝኾኑ ደርፍናተይ አለን ማለት እዩ አብ ጊዜ ንእስነት ጊዜኡ ይፍለጥ ደርፍታ እስካሁን ከሀምሳ እስከ ስልሳ የሚሆኑ ዘፈኖች አሉ። ከልጅነቴ ጀምሮ ከጊዜው ጋር የራሳቸው የሆነ ክብር የያዙ ዘፈኖች አሉ። በቀጣይ ምን ለመስራት አስበሃል? ማክሲማም ወርሒ በቅርቡ አንድ አዲስ ዘፈን አዘጋጅቻለሁ። በወር ወይም በአንድ ወር ከሁለት ሳምንት ውስጥ ይወጣል ብዬ አስባለሁ። እሺ፣ ተመስገን ያሬድ፣ በቀጣይ ስራ ተመልሰን እንገናኛለን ብለን እናስባለን። የስኬት ዘመን ይሁን። እናመሰግናለን።

እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢናን ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ወይም ስናስተናግዳችሁ ያመሻችሁት መስታወት አራጋው ነኝ። ዝግጅታችንን ሲያቀናብርልን የቆየው ሞግቢል ያበሮ ከስርጭት መሐንዲሳችን ዙቤር አልታይብ ጋር በመሆን ጉዟቸው የሰመረ ይሆን እንላለን። በጀመርነው በክቡር ዶክተር ጥላሁን ገሰሰ ዜማ እንሰናበታችኋለን። መልካም ምሽት። qua fatam to it i my Shabby, Pussy, Fakam, Chino,